የባህል መድረክ ዋናው አላማችን በጤና መቆየትና ሕዝቡን መታደግ ነው። ከፍተኛው ግባችን ደግሞ የኮሮና ተዋሲ ስርጭትን በተቻለው ሁሉ በአፋጣኝ መቀነስ ነው። ይህን ግብ ልንደርስ የምንችለው በሚቀጥሉት ቀናትና ሳምንታት ልናገኛቸው የምንፈልጋቸውን ሰዎች ቁጥር በስር ነቀል እርምጃ ማቋረጥ አለያም መቀነስ ስንችል ነው። ይህን ደግሞ ማድረግ ያለብን የጤና መሠረታችን ሳይንኮታኮት በአፋጣኝ ነገ ዛሬ ሳንል መፈጸም ስንችል ነው። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር በዚህ ሳምንት መጀመሪያ በጀርመን አሳሳቢ የሆነ ስለመጣው የኮሮና ተዋሴ ስርጭት በኮቪድ-19 በሽታ የሚያዘው ሰው ቁጥር ብሎም የሟቾች ቁጥር መጨመርን ተከትሎ ለሕዝባቸው ካደረጉት ንግግር የተወሰደውን ነበር ያደመጣችሁት። ጤና ይስጥልኝ አድማጮች፣ እንደምንሰንበታችሁ። ፕሬዚዳንቱ ለጀርመናውያን ባደረጉት ንግግር የኮሮና ጉዳይ መራራ እውነት ሆኗል፣ ስለዚህም ጥንቃቄ ውሰዱ ሲሉ አንዴን በመማፀን አንዴም በማዘን ተናግረዋል። ጀርመናውያን በጸጥታና በጥሞና እናከብረዋለን የሚሉት የፈረንጆቹ ገና ዘንድሮ ጥላ አጥልቶበታል። የፈረንጆቹ ገና በዋለ በሳምንቱ የሚገባውም አዲሱ የፈረንጆቹ 2021 እንደ ወትሮ በጭፈራ በርችት ተኩስና በየጎዳናው በትልልቅ የሙዚቃ ድግስ ላይከበር አቀባበል ላይደረግለት ነው። ይልቁንም ጥብቅ የዝውውር ገደብ ሕግ ተጥሏል። ከ35 ዓመት በላይ በጀርመን ነዋሪ የሆኑት አቶ መስፍን አማረ በአንድ አሜሪካ ግዙፍ ኩባንያ የቴክኒክ ቁሳቁስ ሽያጭ ክፍል ውስጥ በማገልገል ላይ ይገኛሉ። አቶ መስፍን የፈረንጆቹን ገና ከጀርመናውያን ቤተሰቦቻቸውና እዚሁ ጀርመን ባቫሪያ ነዋሪ ከሆኑት ከወንድማቸውና ከቤተሰቦቻቸው ጋር ነው የሚያከብሩት። ዘንድሮስ? ከራሴ ቢጀምር እንግዲህ እኔ የምኖረው እዚህ በርሊን ነው። አንድም ወንድሜ ደግሞ ሜኒክ የሚባል ከተማ የሚኖራለ። ኖርማልኛ የምናከብረው እንዴት ነው፣ አንዱን አመት እነሱ እኛ ጋር ይመጣሉ፣ ሌላኛው አመት ደግሞ እኛ እነሱ ጋር ሄደን ቤተሰብ በሙሉ ተሰብስበን ነው የምናከብረው የነበረው እና አሁን ከሀያ አምስት ዓመት በኋላ ማለት ይቻላል ገንጽፈርት ከሀያ ዓመት በኋላ ለመጀመሪያ ጊዜ ሁለታችን ለየብቻችን ልናከብር ነው በዓሉን። እኛም ወደ ዛ መሄድ አንችልም፣ እነሱም ወደ እኛ መምጣት አይችሉም። በዛ ምክንያት እንግዲህ እንዴት አይነት የገና በዓል እንደሚሆን አናውቅም ዘንድሮ። ምንድን ነው ምክንያቱ? ምክንያቱ አሁን ኮሮና ወይም ኮቪድ አስራ ዘጠኝ በሚባለው ህመም ምክንያት ከዛሬ ጀምሮ በጠቅላላ ጀርመን ብዙ እንቅስቃሴ የለም። ሁሉም ወደ ስራው አይድም። ስራ የምንሰራው ከቤት ነው ከቤታችን ሆነን ነው። ጉብኝትም ቢሆን ጥንቃቄ ያስፈልገዋል። ዝም ብሎ እንደ ድሮ ብዙ ሰው ተሰብስቦ የሚያደርገው ነገር አይደለም። ከዛ የተነሳ እኛም ለዚሁ ለጥንቃቄውም ጭምር ስንል በቃ በዓሉን አንድ ላይ የምናከብረውን አሳልፈን ሌላ ጊዜ እናከብራለን ብለን ተስማምተናል። ምክንያቱ ይሄ ነው። ጀርመናውያን እንግዲህ እንዴት ነው እየተዘጋጁ ያሉት? ጀርመናውያን እንግዲህ የገናን በዓል የሚያከብሩት በጣም በትልቅ ትልቅ ትልቅ በዓል ነው። በጣም ስጦታ የሚሰጣጡበት ቀን ነው። ፍቅርን የሚሰጣጡበት ቀን ነው። ረጅም ጊዜ ተለያይቶ የነበረው ሰው የሚገናኝበት በዓል ነው። በተለይ የቤተሰብ በዓል ነው የሚባለው። ልጅ፣ የልጅ ልጅ ሁሉ አንድ ላይ ሆኖ ነው በዓሉን የሚያከብረው። አሁን ምን ያህል ይሄ ይሆናል የሚለው እንግዲህ ጥያቄ ውስጥ ገብቷል። ሌላ አመቱ ሙሉ ቤተክርስቲያን ሄዶ የማያውቅ ሰው ሁሉ ለገና ዋዜማው ላይ ቤተክርስቲያን ሄዶ ዝማሬን ዘምሮ ስብቀት ሰምቶ ይመጣል እና እሱ በዓሉን የሚያከብሩት በእንደዚህ አይነት ሁኔታ ነው። አሁን እንግዲህ በዚህ በኮቪድ በሽታ ምክንያት ግን ሙሉ ለሙሉ ያንን ያደርጋሉ የሚል እምነት የለኝም። የምጣኔ ሀብት ባለሙያው ዶክተር ጸጋዬ ደገነህ ጀርመንን ለሁለት የከፈለው ግንብ ከመፍረሱ ከአንድ ዓመት በፊት የነፃ ትምህርት እድልን አግኝተው ነው ወደ ምስራቅ ጀርመን የመጡት። በመጀመሪያ ቋንቋና ትምህርታቸውን በምስራቅ ጀርመን ከተከታተሉ በኋላ ለቀጣይ ትምህርት ምዕራብ ጀርመን በርሊን ሄደው እዚያው በርሊን ተማሩ። የዶክትሬት ማዕረጋቸውንም አገኙ። ከዓመታት ጀምሮ ደግሞ ማርቼዲስ ቤንዝ በሚባለው የመኪና አምራች ኩባንያ ውስጥ እያገለገሉ ይገኛሉ። የፈረንጆቹን ገና ልክ እንደ ጀርመናውያን በድምቀት ነው የሚያከብሩት። ለገና እኔ ከነ ቤተሰቦቼ ወደ ባለቤቴ፣ ያው ጀርመናዊ ነች እና ወደ አማቶቼ ጋር ነው የምንሄደው እና እንግዲህ እዛ ላይ በምንሄድበት ሰዓት እንግዲህ ያው ዛፉ ምኑ፣ የገናው ዛፍ ከኛ ቤት በመለጠ መልኩ እነሱ እንግዲህ ሀምሳ ስልሳ ዓመት ሙሉ ያንን ሲያከብሩ ስለኖረ በሚገርም መልኩ አድርገው ነው የሚያስቀምጡት እና እንግዲህ እንዲያውም ከአሁኑ ያለፈው ጊዜ ባለቤትህ ሁሉ ልካልኛለች። ምግብ ያው የትኛው ምግብ ነው ለገና የምንበላው? አሁን ለምሳሌ ያህል ዳክዬ እንደ ቫይናክስ ኤንተ የሚሉት ነገር አለ እንግዲህ እና ከቀይ ሥር ጋር ራክሌት የሚባል ነገር አለ። ሳህኖች ላይ የሆኑ እና ልክ እንደ ገንፎ ማለት ነው። ከዛ ውስጥ እንደ ገንፎ የምለው መካከል ላይ ተቀምጦ የተለያዩ የሚጠበሱ ነገሮች አሉ። እነሱን አትክልትም ሊሆን ይችላል፣ ስጋም ሊሆን ይችላል። ከዛ ላይ እየወሰዱ በትንሽ ሳህን ላይ ያደረጉ አብሮ መብላት የሚበላበት ነው። በተረፈ ግን ያው የስጋ ምግቦች አሉ። እንግዲህ የምንሄደው ወደ ቱሪንግያ ወደ ቱሪንገን የሚባል ነው። ቱሪንግያ የሚባለው በጣም ጥሩ ቦታ ነው። ጫካ ነው። ልክ እንደ ኢትዮጵያ ገጠር ኔትወርክም የለበትም። እና እዛ አካባቢ ጥሩ የሆነ የቱሪንግን ብራት ወስት የሚሉት አለ። ምንድን ነው በአማርኛ ቋሊማ ይባላል። እሱ አለ። ፕሌትቼን አለ። እነዚህ ኬኮች እንደ ብስኩት የሚመስሉ እኔ አሁን ብዙ እረፍት ስለነበረኝ እኔ ወደ ኢትዮጵያ ለመሄድ ብዬ ነበረ። እረፍቴን አስቀድሜ ሞላሁት። ከዛሬ አሁን እረፍት ላይ ነኝ። ከዛሬ ጀምሮ ያለፈው ዓመት ኢትዮጵያ ነበር። አሁን ግን ያው ኢትዮጵያ መሄድ ስለማንችል ልጆቹም ያለፈው ዓመት ኢትዮጵያ ያሳለፍ ነው ክሪስማስ ኢትዮጵያ ብዙም ነገር የፈረንጆ ልጆቹ ማሳለፊያ አሁን ግን ደስ ብሏቸዋል፣ እንደገና ወደ አያቶቻቸው ጋር በመሄዳቸው እና እስከ አዲስ አመት ዋዜማ ድረስ እዛ እንቆያለን ብዬ እገምታለሁኝ። እንግዲህ ብዙ ንጹህ አየር እየመገብን ጭንቅላታችንን ይሄ ሬዚሊያንስ የአእምሮ ብርታት እየወሰድን፣ በኮሮናም እዛ አካባቢ ብዙም ኮሮና የለም አሁን ያለበት እንደ በርሊን። እንግዲህ እኛም ከዚህ ስንሄድ አሁን ሰሞኑኑ በብዛት አንወጣም ከዚህ ከቤታችን፣ ምክንያቱም አይታወቅም፣ በእድሜ የገፉ ሰዎች ስለሆኑ እዛ ሄደን እኛ ቀን ይዞን እነሱ እንዳናስይዛቸው እቃ ለመግዛት ካልሆነ በስተቀር ው ቤት እንደ እስረኛ ቁጭ ብለን ነው የምናሳልፈው። በጀርመን የዛሬ ሳምንት ሐሙስ ምሽት የሚጀምረው የጀርመናውያኑ የገና በዓል ከመዋሉ ከአራት ሳምንት በፊት በጀርመን በሚገኙ ከተሞች ሁሉ የሚዘረጋው የገና ገበያ ዘንድሮ ከስንት መቶ ዓመት በኋላ ሳይዘረጋ በመቅረቱ አብዛኛውን ጀርመናውያንን አሳዝኗል። ይህ ግዙፍ ባህላዊ ክንውን ሳይተገበር የቀረው በኮረና ወረርሽኝ ስርጭት ምክንያት ነው። የጀርመናውያኑ የገና ገበያ በማህበረሰቡ ተወዳጅ ከመሆኑ ባሻገር ከተለያዩ የዓለም ሀገራት የሚመጡ የሀገር ጎብኚዎችን ማርኮ ወደ ጀርመን የሚስብም ነበር። ዘንድሮ ኮረና የጀርመንን ብቻ ሳይሆን የአውሮጳ ሀገራትን ብሎም የዓለም ሀገራትን ኢኮኖሚያን አናግቷል። በጀርመኑ የገና ገበያ ላይ የሚሸጠው በቀረፋና ቅርንፉድ የተፈላው ጣፋጭ ቀይ ወይን ገበያው ላይ ሽታው ሲያውድ ገና መጣሁ መጣሁ፣ አዲስ ዓመት ደረስኩ ደረስኩ እያለ የየከተማውን የየቀበሌውን አውድ በዓል በዓል የሚያሰኝ ነበረ። ኮሮና ጥላውን ባሳረፈበት ደማቁ የገናና አዲስ ዓመት በዓል ዘንድሮ ቀዝቀዝ በማለቱ ጀርመናውያን አዝነው ይሆን? በርሊን ነዋሪ የሆኑት አቶ መስፍን አማረ እንደሚሉት በዚህ ደማቅ ወቅት ቤተሰብን ሄዶ መጎብኘት ካልተቻለና ቤት ያፈራውን አብሮ መቋደስ ካልተቻለ ማሳዘኑ አይቀርም። እንግዲህ ማዘን መቼስ አይቀርም። ቤተሰብን ሄዶ መጎብኘት የማይቻል ከሆነ ልክ አሁን፣ ለምሳሌ ለእንቁጣጣሽ ሁሌ ቤቴ ወደ ኢትዮጵያ ሄድ ነበረ። ግን አሁን ባለፈው እንቁጣጣሽ መሄድ አልቻልኩም። በዚሁ ምክንያት እሱ መቼ ሳያስደስትም ቅር ያሰኛል እንጂ፣ ግን የሚያልፍ ነገር ስለሆነ አሁን ታግሶ ለአንድ ጊዜ አሳልፎት በጤንነት ከቆየን ደግሞ እንቀጥላለን፣ ጊዜ እንገናኛለን የሚል አመለካከት ያላቸው ብዙ ሰዎች አሉ። በተረፈ ደግሞ አሁን በመቅረቱም ደግሞ ወይም ደግሞ እንደልባቸው መሆን ባለመቻላቸውም ደግሞ የሚያዝኑ ሰዎች በርካታ ናቸው እዚ ሀገር ያሉት። ይህን ማለት የሚቻለው ከሁለት ሳምንት በኋላ የሚገባው የፈረንጆቹ ሀያ ሀያ አንድ አዲስ አመትን ለመቀበል በየጎዳናው የሚደገሰው ሰፋፊ ወይም ትልልቅ የሙዚቃ ድግስ፣ እንዲሁም በየመንገዱ ርችት መተኮስ መጠጥ መጠጣት አይቻልም ተብሏል። የፈረንጆቹ አዲስ አመት አቀባበልንስ በተመለከተ በአዲስ አመትም ቢሆን እንግዲህ ዋናው ነገር ምንድን ነው? ብዙ ሰዎች መገናኘት የለባቸውም ሰዎች፣ እና በአዲስ አመት አሁን ለምሳሌ ያህል ውጭ ነው ተገናኝቶ ህዝቡ አልኮልም እየጠጣም በጣም ሞቆ ብሎትን እየተጫወቱ የአዲስ አመት ዋዜማውን የሚያከብሩት እና በተለይ ደግሞ አልኮል የሚጠጣ ከሆነ ያው ስርዓት አልባነትም ይኖራል። ከዛ የተነሳ ውጭ አልኮል መጠጣትም የተከለከለበት ህግ አለ። አሁን እንዲሁም ደግሞ ራሱ በየቦታው የከተማው የሚዘጋጁ የርችት በዓሎች፣ ማለት ሰው በተለይ ወጣቱ ክፍል ቤተሰብን የሚያሳልፈው እዛ ሄዶ በሙዚቃ ድግስ በኮንሰርቶች ተደርጎ በብዙ መቶ ሺህ የሚቆጠሩ ሰዎች አንድ ላይ ሆነው አንድ ቦታ የሚያሳልፉት እስከ ንጋቱ ማለት ነው እና ይሄ ደግሞ ያለውን የርቀትን መጠበቅ የሚለውን ስለሚቃወምና ከሱ ጋር አብሮ መሄድ ስለማይችል በዛ እለት የሚደረገውን በዓል አሁን ብዙዎች ቦታ ተሰርዟል። እኔ ማቃ አሁን ያለሁበት ከተማ ዋናው ከአውሮፓ ጠቅላላ ነው የሚመጡት። እንደውም እስከ አንድ ሚሊዮን ሰው ነው የሚሰበሰበው እዛ አደባባይ ላይ። ኮንሰርቶች፣ የሙዚቃ ኮንሰርቶች ይኖራሉ። ያ ሁሉ አሁን ተሰርዟል። በቃ ማንም ሰው እንዳይገናኝ፣ ሁሉም ቤቱ ሆኖ በቤተሰብ ውስጥ ብቻ and ጀርመን የኮቪድ 19 በሽታን ለመከላከል በአውሮጳ የቀረበውን ክትባት እሰጣለሁ ካለችበት ቀደም ብላ ለመስጠት እየተዘጋጀች መሆኑን የሚያሳይ ዘገቦች እየወጡ ነው። የዚህ ደግሞ ምክንያቱ በጀርመን በአንድ ቀን ብቻ ማለትም በ24 ሰዓታት ብቻ በኮቪድ 19 በሽታ ከ900 በላይ ሰዎች በመሞታቸው ምክንያት ነው። እስካሁን በጀርመን በኮቪድ-19 የሞቱት ሰዎች ቁጥር ከ 23ሺ 500 በላይ ሆኗል። እንዲያም ሆኑ ጀርመናውያን አዲሱ የፈረንጆቹ 2021 ዓመት ኮሮናን አባሮ የጤና ዓመት እንዲሆን በመመኘት የገናን በዓል በእርጋታ ለማክበር በጉጉት እየጠበቁ ነው። የጎርጎሮሳውያኑን የቀን ቀመር የሚከተለው ዓለም በድምቀት የሚያከብረው የገና ወይም የክርስቶስ ልደት በዓል ምሽት ላይ በቤተ ክርስቲያን የጸሎት ስነስርዓት ይጀምራል። ዘንድሮ ግን ያው የጸሎት ስነስርዓቱ በኢንተርኔት አልያም በቴሌቪዥን በመታገዝ የሚሰራጭ ይሆናል። ሁሉም በየቤቱ ነው የሚያከናውነው። በአብዛኛው ጀርመናዊያን ቤት የገና ዛፍ ማለትም ጥዱ ተሽቆጥቁጦ ቆሟል። የገና አባት የተባለው ባለነጭ ሪዛሙ ሽማግሌ ምስጦታውን ተሸክሞ እገና ዛፍ ስር እንደሚያስቀምጥ ቤተሰብ፣ ልጅ፣ ወዳጅ ዘመድ ሁሉ የተረት ተረት ያህል በማመን እየጠበቀ ነው። በተለይ ህጻናት ልጆች የገና ስጦታን እየጠበቁ ነው። ያ እንግዲህ ይህ አሁን የመጣው የጤንነት ችግር የኮሮና የሚባለው በሽታ ማለት ነው፣ ሁሉም አንድ ላይ ካልሆነ፣ ሁሉም ጥንቃቄ ካላደረገ ችግር ይፈጥራል። ስለዚህ የነበረንን ልምዶች ሁሉ ለጊዜውም ቢሆን ቻል አድርገን፣ ወደኋላ አድርገን የወደፊቱን በማየት ጥንቃቄ ማድረግ አስፈላጊ ነው ብዬ አምናለሁ እኔ በራሴ ስለዚህ ሁልጊዜ ውጪ ወጥቼ አብሬ የሚጨፍር ከሆነ አንዱ አመት ቢያልፈኝ ምንም አይደለም። እና አሁን ልክ እኛ እንዳደረግ ነው ማለት ነው። እኛ ቤተሰብ በዚህ አመት ገናን የምናከብረው ለየብቻችን ሆነን ነው። ግን እንደገና ለፋሲካ ልናከብረው እንችላለን። ፋሲካ ተገናኝተን አብረን እናከብረዋለን ተባብለን ተስማምተን ያደረግ ነው። ስለዚህ ይሄን ያሁንም ቢሆን በየቦታው ያሉትን ወገኖችን የምመለው ቢሆን ምንድን ነው ይሄ ነገር ኃላፊ ነገር ስለሆነ በዚህ ጊዜ ችላ ሳይባል ሰው ርቀቱንና ጤንነቱን እንዲጠብቅ ምክር መስጠት ፈልጋለሁ። Dashing through the snow, in a የገና በዓል የሚጀምረው በአውሮጳውያኑ ታህሳስ 24 ምሽት ሲሆን በነጋታው ታህሳስ 25 ቀዳማዊ ገና፣ ታህሳስ 26 ቀንን ደግሞ ዳግማዊ ገና ሲሉ በተከታታይ ቀናት ከቤተሰብ ጋር በመሆን ያከብሩታል። ማለትም ሁለት ቀን ተኩል ገደማ አካባቢ በጀርመን የገና በዓል ይከበራል። አድማጮች፣ በጤና ጠብቆ የዓመት ሰው ይበለን እያልኩ የዕለቱን ዝግጅት ይሄን ላጠናቅ። አዚብ ታደሰ ነኝ። ጤና ይስጥልኝ።